America dimson

ማባረር የመጀመሪያ እርምጃ አልነበረም። ስጋታችንን በተመለከተ በብዙ አጋጣሚዎች የተባበሩት መንግስታት ባለስልጣናት ገልጸናል። ሐምሌ 1 2013 ዓ ም የኢትዮጵያ ምክትል ጠቅላይ ሚኒስትር እና የውጭ ጉዳይ ሚኒስትር ለድርጅቱ ጽህፈት ቤት ደብዳቤ ጽፈዋል። አምባሳደር፣ አንድ ነገር ልጠይቅዎት እፈልጋለሁ።

ለማንኛውም የተባበሩት መንግስታት ድርጅት ተቋም ከተባረሩት ሠራተኞች ለማንኛቸውም በኢትዮጵያ መንግስት የተጻፈ ሰነድ ካለ የሰነዱን ቅሪቅጂ ማግኘት ይችላል። ምክንያቱም ስለዚህ ጉዳይ የማውቀው ነገር የለም። የቀደሙት በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ አምባሳደር ታየ አጽቀሥላሴ፣ እርሳቸውን ተከትሎ የሰሙት ደግሞ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ናቸው።

የድርጅቱን ሰባት ባለሥልጣናትና ሠራተኞች ከኢትዮጵያ መባረር ተከትሎ በኢትዮጵያ ላይ ትኩረት ባደረገው የትላንቱ የጸጥታው ምክር ቤት ስብሰባ ከተናገሩት የተወሰደ ነው። ዋና ጸሐፊው ላቀረቡት ጥያቄም አፋጣኝ ምላሽ እንደሚሰጥ አምባሳደር ታየ ጥያቄውን ተከትሎ ለቀረበው አስተያየት በሰጡበት ወቅት አመልክተዋል። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል።

ሐሙስ መስከረም 27 2014 ዓ.ም። ጤና አስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮችና ተመልካቾቻችን አስተናጋጃችሁ አሉላ ከበደ ነኝ። የራዲዮ በቴሌቪዥን ፕሮግራማችንን በሳተላይት ለምትከታተሉ አድማጭ ተመልካቾቻችን ኢትዮሳት ሳት ላይ ዛሬም እንገኛለን። ከእለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪው ንጉሱ ታምሬ

ከቴክኒክ መሐንዲሱ ቶኒ እና ከዌብና ማኅበራዊ ገጾቻችን አሰናጇ አባዮ ገበያው እንዲሁም ከተቀሩ ባልደረቦቼና ዘጋቢዎቻችን ጋር በመሆን እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና

እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጅ ይታየ ነኝ። የኢትዮጵያ ባለሥልጣናት ከሀገር እንዲወጡ የታዘዙት የተባበሩት መንግስታት ድርጅት ሰባት ባለሥልጣናትና ሰራተኞችን የሚከሱባቸውን ከመደበኛ አሰራር ያፈነገጡ አድራጎቶች የሚያሳይ ለድርጅቱ የጻፉት ደብዳቤ ካለ እንዲያቀርቡላቸው የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ ጠየቁ።

የሰራተኞቹን መባረር በተመለከተ የጸጥታ ጥበቃ ምክር ቤቱ ትናንት ባደረገው ግልጽ ውይይት ላይ የኢትዮጵያ ቋሚ መልእክተኛ አምባሳደር ታዬ አስቀስላሴ ሲናገሩ ሰራተኞቹ እንዲወጡ ከመወሰኑ በፊት ኢትዮጵያ ለድርጅቱ በተደጋጋሚ ማሳሰቢያ መስጠቷንና ማሳወቋን አስመልክተው ዋና ጸሐፊው ላቀረቡት ጥያቄም አፋጣኝ ምላሽ እንደሚሰጥ ገልጸዋል።

በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይቀርብበታል። ከሰሃራ በታች ያሉ የአፍሪካ ሀገሮችና በሌሎችም ከፍ ያለ የወባ በሽታ ስርጭት በሚገኝባቸው የአህጉሪቱ አካባቢዎች ህፃናቱ መከላከያ ክትባት እንዲከተቡ የዓለም የጤና ድርጅት ምክረ ሐሳብ አቅርበዋል። ሞስኩሪኪስ የተባለው የወባ ክትባት ጋና፣ ኬንያና ማላዊ ውስጥ

እንደ አውሮፓውያን አቆጣጠር ከ2019 ጀምሮ 800 ሕፃናትን ያካተተ የመጀመሪያ የክትባት መርሃብ ግብር ተካሂዶ ውጤታማ ሆኖ መገኘቱ ተገልጿል።

ዘገባውን ኤደን ገረመው ታቀርበዋለች። ሞስኩሪስ የተሰኘው የወባ መከላከያ ክትባት እንደ አውሮፓውያን አቆጣጠር በ2019 ዓ ም በጋና በኬንያ እና በማላዊ ሙከራ የተደረገበት ሲሆን 800 ሺህ የሚሆኑ ህጻናት እስካሁን ድረስ ተከትበዋል። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ለረዥም ጊዜ ቆየ፣ ነገር ግን ያልተሳካ ህልም ነበር ሲሉ አዲሱን ክትባት አድንቀዋል። አያይዞውም አሁንም ቢሆን እጅግ ረዥም መንገድ መጓዝ ይኖርብናል። ይሄ ክትባት ለዓለም ስጦታ ነው ነገር

ግን ዋጋው ደግሞ የወባ በሽታ ሸክም እጅግ በከፋባት በአፍሪካ ይበልጡን የሚታወቅ ነው ብለዋል። በተባበሩት መንግስታት የጤና ኤጀንሲ በኩል በተደረገው እጅግ ትልቅ የሙከራ መርሃ ግብርም ሁለት ሶስተኛ የሆኑና ካላጎበር የሚተኙ ህጻናት በአራት ዙር ከሚሰጠው ክትባት እጅጉ መጠቀማቸውን አስታውቋል። ከዚሁ ጋር ተያይዘውም ጸረ ነፍሳት የሆኑ አጎበሮችና የወባ በሽታ ሕክምና ባለባቸው ቦታዎች ላይም የወባ በሽታ ሰላሳ በመቶ መቀነሱን መርሃ ግብሩ ዘግቧል። የዓለም የጤና ድርጅት ከሰሃራ በስተደቡብ ባሉ

የአፍሪካ ሀገራት እድሜያቸው ከአምስት ዓመት በታች ያሉ ሁለት መቶ ስልሳ ሺህ የሚሆኑ ህጻናትን ህይወት በመቅጠፍ ወባ ገዳይ ከሚባሉት በሽታዎች ውስጥ ቀዳሚ መሆኑንም አስታውቋል።

ክትባቱ ላለፉት ሰላሳ ዓመታት ዓለም አቀፍ በሆነው በግዙፉ የመድኃኒት አምራች ኩባንያ ግላክሶ ስሚዝ ክላይን ስር ምርምር ሲደረግበት የቆየ ሲሆን ቢል ኤንድ ሜሊንዳ ጌትስ ፋውንዴሽንም የመድኃኒቱን የመጨረሻውን የማጠናቀቂያ ምዕራፍ በገንዘብ ደግፏል። ኮቪድ 19 ዜና የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በሚሊዮኖች ለሚቆጠሩ አሜሪካውያን

የኮቪድ-19 ክትባት መከተብ ግዴታ ያደረገው መርሃ ግብራቸውን እርምጃ በተመለከተ ለመወያየት ዛሬ ወደ ቺካጎ ይጓዛሉ። የዋይት ሀውስ የኮሮና ቫይረስ ምላሽ አስተባባሪ ጄፍ ዘንትስ ትናንት ለጋዜጠኞች በሰጡት ቃል ፕሬዚደንቱ ከመቶ በላይ ሰራተኛ ያላቸው ኩባንያዎች ክትባቱን መውሰድ አለዚያም በየሳምንቱ መመርመርን ለሰራተኞቻቸው ግዴታ እንዲያደርጉ የሰጡት መመሪያ

ምን ስኬት እንዳመጣ በሺካጎ ቆይታቸው ይመለከቱታል ብለዋል። የፕሬዝደንቱ መመሪያ ከ100 ሚሊዮን በላይ ሰራተኞችን ወይም ከጠቅላላው የሀገሪቱ የሰራተኛ ኃይል ውስጥ ሁለት ሶስተኛውን ይመለከታል። ሺካጎ የዩናይትድ አየር መንገድ መቀመጫ ስትሆን ያ አየር መንገድ የፕሬዝደንቱን የክትባት ግዴታ ትዕዛዝ መጀመሪያ ተግባራዊ ካደረጉ አየር መንገዶች መካከል አንዱ ነው።

ዩናይትድ 67 ሺው ሰራተኞቹ በሙሉ አሜሪካ ውስጥ ያሉት እንዲከተቡ ያዘዘ ሲሆን በማስከተልም አሜሪካን አየር መንገድና ሌሎችም ይህንኑ አድርገዋል። የፕሬዚደንት ባይደን ሰራተኞች እንዲከተቡ፣ የማይከተቡ ደግሞ በየሳምንቱ እንዲመረመሩ የሚያዘው መመሪያ የፌዴራል መንግስቱን ቋሚና የኮንትራት ሰራተኞች በሙሉ የሚጠቀልል ነው።

በሌላ በኩል የባይደን አስተዳደር ቤት ውስጥ የሚከናወን ፈጣን የኮሮና ቫይረስ መመርመሪያ ለማምረት አንድ ቢሊዮን ዶላር ወጪ እንደሚመድብ የዋይት ሀውሱ የኮቪድ ምላሽ አስተባባሪው ጄፍ ዜንትስ አክለው ገልጸዋል። ይህ በዚህ እንዳለ ፋይዘር እና ባዮንቴክ ክትባታቸው ከአምስት እስከ አስራ ሁለት ዓመት ዕድሜ ክልል ውስጥ ላሉ ልጆች እንዲሰጥ

የዩናይትድ ስቴትስ መንግስት አጣዳፊ ፈቃድ እንዲሰጣቸው ማመልከቻ ማስገባታቸው ተገልጿል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የህግ መወሰኛ ምክር ቤት መሪዎች የፌዴራል መንግስቱን መበደር የሚችለውን ገንዘብ መጠን ስልጣን ከፍ ለማድረግ ዛሬ ስምምነት ላይ መድረሳቸው ተገለጸ።

እስከ መጪው ታሳስ ወር ድረስ የሚያዘልቀው ይህ የብድር ጣሪያ መጨመር ዩናይትድ ስቴትስ ከሁለት ሳምንታት በኋላ ሊያጋጥማት ይችል ከነበረው ለዕዳ የሚከፈል ገንዘብ መሟጠጥ ያድናታል ተብሏል። የመወሰኛ ምክር ቤቱ አብላጫ ዲሞክራቶች መሪው ሴኔተር ቸክ ሹመር ከኅዳጣኑ ሪፐብሊካን መሪው ሴኔተር ሚች መኮነል ጋር በመወሰኛ ምክር ቤቱ ከተደራደሩ በኋላ ስምምነቱ ላይ መድረሳቸውን

ይፋ አድርገዋል። ሴኔተር ሹመር ስምምነቱ ዛሬ ማምሻውን የምክር ቤት አባላቱን ድጋፍ አግኝቶ ይጸድቃል ብለው ተስፋ እንደሚያደርጉ ነው ያስታወቁት። ይሁን እንጂ የብድር ጣሪያው በምን ያህል እንደሚጨምርም ሆነ ምን ቅድመ ሁኔታ እንደተያያዘበት የዲሞክራቶች መሪው በዝርዝር የገለጹት ነገር የለም። በዘገባዎች መሰረት ለፌዴራሉ መንግስት የሚሰጠው አዲሱ የብድር ስልጣን

እስከ ታህሳስ መጀመሪያ የሚቀጥል መሆኑና ተጨማሪ 480 ቢሊዮን ዶላር ለመበደር ስልጣን የሚሰጠው እንደሆነ ተገልጿል። ከስምምነቱ ባይደረስ እንደ አውሮፓውያን አቆጣጠር ከጥቅምት 18 ቀን በኋላ መንግስት ለሰራተኞች ደሞዝ እና ለጡረተኞች በጊዜው የሚከፍለው ገንዘብ

ሊሟጠጥበት ይችል እንደነበረ ተጠቁመዋል። የሀገሪቱን ኢኮኖሚም ታይቶ የማያውቅ ከባድ ትርምስት ውስጥ ይከተዋል የሚል ስጋት ደቅኖ ቆይቷል። በመጨረሻም በዩናይትድ ስቴትስዋ ቴክሳስ ክፍለ ግዛት ጽንስ ማቋረጥን ሙሉ በሙሉ በሚያሰኝ ደረጃ የሚከለክለውን ህግ

የፌዴራል ፍርድ ቤት ጊዜያዊ እግድ ጥሎበታል። ቴክሳስ ያወጣችው ህግ በሀገሪቱ ጽንስ ማቋረጥ በመከልከል ረገድ ከማናቸውም ጥብቅ ህግ እንደሆነ ይታወቃል። ትናንት የፌዴራሉ ፍርድ ቤት ዳኛ በሰጡት የእግድ ውሳኔ ቴክሳስ በሪፐብሊካኖች ድጋፍ የወጣውንና ሴቶች ስድስት ሳምንት የሞላውን ጽንስ የማቋረጥ አገልግሎት እንዳያገኙ የሚከለክለው ህግ ተግባራዊ እንዳይደረግ የሚያግድ ነው።

የቴክሳሱ ሕግ በመደፈር ወይም ከቤተሰብ አባል ለጸነሱ ሴቶችም ቢሆን ጽንስ ማቋረጥን አይፈቅድም። ከዚያም ሌላ ማናቸውም ሰው ሕጉን እንዲያስከብር ስልጣን ይሰጣል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።

ቆንጅታየን የን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጭና ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የአማርኛ ቋንቋ የዕለታሙን ዝግጅታችንን ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የራዲዮ በቴሌቪዥን ፕሮግራማችንን ምስልና ድምፅ አቀናባሪው ኤልያስ አማረ፣ የቀጥታ ስርጭታችንን የድምፅና ምስል አቀናባሪ ደግሞ ቲያን ዋንግ ዋንግናት

በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች እስከ ምሽቱ አራት ሰዓት ይቀጥላል። በሳተላይት ለምትከታተሉ አድማጮቻችን ለማስታወስ ራዲዮ በቴሌቪዥን ስርጭታችንን በኢትዮ ሳት ታገኛላችሁ። በተጨማሪም የራዲዮ በቲቪ ስርጭታችንን በድረገጻችን በዩቲዩብና በፌስቡክ እንዲሁም በኢንስታግራም አት ቪኦኤ አምሃሪክ ላይ በጥራት መከታተል ትችላላችሁ።

አድማጮች በስርጭታችን የጊዜ ሰሌዳ መሰረት ወደ ቀዳሚው የዕለቱ አቪርስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ እናሰማቸው። የቱሪስት ፍሰቱ አሁን እንደምታዩት በጣም ቀንሷል። በፊት ላይ ፈረንጆች የሚመጡ ነበር። በእነሱ ነው የሚስተዳደረው። አሁን ላይ ግን በጣም ቀንሷል። የአማራ ክልል የቱሪዝም ልማት ዲሬክተር አቶ መልካሙ አደመን የሰማችሁት ሙሉ ዝግጅቱ በሁለተኛው አጋማሽ ክፍለ ጊዜ ይቀርባል።

አድማጮች አሁን በቀጥታ ወደ ዕለቱ አብይ ርዕስ

የኢትዮጵያ ባለስልጣናት ከሀገር እንዲወጡ የታዘዙ የተባበሩት መንግስታት ድርጅት ሰባት ባለስልጣናትና ሰራተኞችን የሚከሱባቸውን ከመደበኛ አሰራር ያፈነገጡ አድራጎቶች የሚያሳይ ለድርጅቱ የጻፉት ደብዳቤ ካለ እንዲያቀርቡላቸው ሲሉ አንቶኒዮ ጉቴሬሽ ጠየቁ። የሰራተኞቹም መባረር በተመለከተ የጸጥታው ጥበቃ ምክር ቤት ትናንት ባደረገው ግልጽ ውይይት ላይ የኢትዮጵያ ቋሚ መልእክተኛ አምባሳደር ታያ

ለድርጅቱ በተደጋጋሚ ማሳሰቢያ መስጠቷንና ማሳወቋን አመልክተው ዋና ጸሐፊው ላቀረቡት ጥያቄም አፋጣኝ ምላሽ እንደሚሰጥ አመልክተዋል። ለዝርዝሩ ኬኔዲ አባተ

ኢትዮጵያ የተባበሩት መንግስታት የጸጥታው ምክር ቤት መደበኛ ደንበኛ መሆኗን ቀጥላለች። የጸጥታው ምክር ቤት ከህዳሴው ግድብ ጋር በተያያዘ ካደረጋቸው ስብሰባዎች ውጭ የሰሜን ኢትዮጵያ ግጭት ከተከሰተ ወዲህ ትናንት ምሽት በሀገሪቱ ጉዳይ ላይ አስረኛ ስብሰባውን አድርጓል። በዩናይትድ ስቴትስ፣ ዩናይትድ ኪንግደም፣ አይርላንድ፣ ኖርዌይ፣ ፈረንሳይ እና በኢስቶኒያ ጥያቄ የተካሄደው የትናንቱ አስቸኳይ ግልጽ ስብሰባ ሰላምና ደህንነት በአፍሪካ በሚል አጀንዳ ስር የኢትዮጵያ መንግስት ከሀገሪቱ እንዲወጡ

ባደረጋቸው ሰባት የተባበሩት መንግስታት ባለስልጣናትና ሰራተኞች ላይ ዋነኛ ትኩረቱን ያደረገ ነው። በዚህ ጉዳይ ምክር ቤቱ ሳምንት ባልሞላ ጊዜ ውስጥ ለሁለተኛ ጊዜ ነው የተሰበሰበው። በሰሜን ኢትዮጵያ ካለው ግጭት ጋር በተያያዘ በአሁኑ ወቅት በትግራይ በአማራና በአፋር ክልሎች ሰባት ሚሊዮን ሰዎች ድጋፍ እንደሚፈልጉ የገለጹት የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ከዚህም ቁጥር ከአምስት ሚሊዮን በላይ የሚሆኑት በትግራይ የሚገኙ መሆናቸውንና በክልሉ አራት መቶ

ያህል ሰዎች በረሃብ አፋፍ ላይ እንደሚገኙ አስታውሰዋል። የተባበሩት መንግስታት ዓላማ ድጋፍ ለሚያስፈልጋቸው ኢትዮጵያውያን ሁሉ ሰብአዊ ድጋፍ ማድረስ መሆኑንም በንግግራቸው የጠቀሱት ዋና ጸሐፊው በዚህ ወቅት ታዲያ የኢትዮጵያ መንግስት የድርጅቱን ሰራተኞች ከሀገር እንዲወጡ ማድረጉ እጅግ እንደረበሻቸው ተናግረዋል። እርምጃው ህጋዊ የአሰራር ሂደትን ያልተከተለ እንደሆነም ነው የገለጹት።

ማንኛውንም ግለሰብ በተመለከተ መንግሥት የተለየ ጉዳይ ካለው

ዋና ጸሐፊው ማንኛውም ተገቢ እርምጃ መውሰድ አለበት የሚለውን ውሳኔ እንዲያደርጉ አስፈላጊው መረጃ ለተባበሩት መንግስታት መቅረብ አለበት በሌላ አነጋገር አግባብነት ያለው መደበኛ አሰራር አለ እና ያ አሰራር አልተከበረም የተባበሩት መንግስታት ድርጅት ከኢትዮጵያ መንግስት ከሀገር ውስጥና ከዓለም አቀፍ አጋሮች ጋር በመሆን በትግራይ በአማራና በአፋር እንዲሁም በመላ አገሪቱ የሰብአዊ እርዳታ የሚያስፈልጋቸውን በሚሊዮኖች የሚቆጠሩ ዜጎች ለመደገፍ በተባበሩት መንግስታት ቻርተርና ጠቅላላ ጉባኤ

ውሳኔ 46 ዝባር 182 መሰረት የተሰጠውን ሚና መጫወት ይቀጥላል። ይህንን ያለአንዳች እንቅፋት እንድናደርግና ይህ ሁኔታ በሚጠይቀው ልክ በፍጥነት ስራችንን እንድናከናውን የኢትዮጵያ ባለስልጣናት እንዲያመቻቹና

እንዲፈቅዱ ጥሪያን አቀርባለሁ። በግጭቱ ተሳታፊ የሆኑ አካላት ግጭቱን በማቆም ወደ ድርድር እንዲመጡም በድጋሚ ጥሪ ያቀረቡት ጉተሬዥ ጠቅላይ ሚኒስትር አብይ አህመድ በበዓለ ሲመታቸው እለት የሀገሪቱን ቀውስ ለመፍታት ሁሉን አካታች የፖለቲካ ውይይት እንደሚደረግ መግለጻቸውን አድንቀዋል። የእርሳቸውን ንግግር ተከትሎ የጸጥታው ምክር ቤት አባላት ባደረጉት ንግግር ገሚሱ ሰባት የተመድ ሰራተኞች ከኢትዮጵያ እንዲወጡ መደረጉን በማውገዝ ምክር ቤቱ እርምጃ እንዲወስድ ሲጠይቁ፣ ሌሎች ደግሞ ጉዳዩ በንግግ

ችግር እንዲፈታ አሳስበዋል። በተመድ የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ግድ የለሽ ብለው የገለጹትን የኢትዮጵያ መንግስት የወሰደውን እርምጃ ያወገዙ ሲሆን ለእርምጃው ምንም ማረጋገጫ የለውም ሲሉም ገልጸዋል። አሁን በኢትዮጵያ ያለውን ሁኔታ እንደ አውሮፓውያኑ በ2011 ከ250 ሺ በላይ ሰዎች ከረገፉበት የሶማሊያ ረሃብ ጋር ያነጻጸሩት አምባሳደር ግሪንፊልድ ያልተጠበቀ ያሉት የተመድ ሰራተኞች መባረር ሁኔታውን እንደሚያባብሰው የተናገሩት አምባሳደሯ አክለውም ኢትዮጵያውያን

ኢትዮጵያውያንን እየገደሉ ግጭቱ ከቁጥጥር ውጭ እየሆነ ነው ካሉ በኋላ የኢትዮጵያ መሪዎች የመረጡት መንገድ በዓለም አቀፍ ማህበረሰብ ውስጥ እጅግ ከተገለሉ ሀገራት ጎራ መቀላቀል ነው ሲሉ ተችተዋል። የጸጥታው ምክር ቤት በኢትዮጵያ ላይ እርምጃ እንዲወስድም ነው ያሳሰቡት። Make no mistake. The Security Council's credibility is at stake today here.

አትሳሳቱ የጸጥታው ምክር ቤት ተአማኒነት ዛሬ አደጋ ላይ ነው የዜጎቹን ደህንነት ለመጠበቅ ለሰብአዊ መብት ጥሰቶች ተጠያቂነትን ለማስፈንና ለችግር ለተጋለጡ ኢትዮጵያውያን ሰብአዊ እርዳታን ማድረስ ሁሉንም ተገቢ እርምጃዎች መውሰድ አለብን ይህንን የተመድ ሰራተኞች የማስወጣት እርምጃ በአስቸኳይ እንዲቀየር ሁላችንም ለኢትዮጵያ መንግስት ጥሪ ማቅረብ አለብን ጊዜያችንን መጠቀም አለብን ህይወቶች በአደጋ ላይ ናቸው

ግዴታችንን ለመወጣት አንድ ጊዜ ቢኖርን

ክፍያ አሁን አየርላንድ፣ ኤስቶኒያ፣ ፈረንሳይ፣ ኖርዌይ እና ዩናይትድ ኪንግደምም የተመድ ሰራተኞችን መባረር ያወገዙና ከዩናይትድ ስቴትስ ጋር የሚጣጣም አቋም ያንጸባረቁ የምክር ቤቱ አባል ሀገራት ናቸው። ሩሲያ፣ ቻይናና ሌሎች መሰሎቻቸው ደግሞ የተመድ ሰራተኞች መባረር ጉዳይ በንግግር መፈታት ያለበት ነው የሚል አቋም አንጸባርቀዋል። የትግራይ ጉዳይ የኢትዮጵያ ውስጣዊ ጉዳይ መሆኑን ጠቅሰው አዲስ አበባ ችግሩን በራሱ የመፍታት አቅም አለው ያሉት በተመድ የሩሲያ ምክትል ቋሚ ተወካይ አና

ኤቭስቲ ግኔቫ ሌሎች አካላት ሚናቸው ድጋፍ ማድረግ ብቻ እንዲሆን አሳስበዋል። የጸጥታው ምክር ቤትን ያካተተ ጫና፣ የውሳኔ ሀሳቦችን ለማውጣት የሚደረግ ማስፈራሪያ፣ ህገወጥ የአንድ ወገን ማዕቀብና በመገናኛ ብዙኃን መርዛማ ያሉትን መረጃ ማሰራጨት ውጤት አልባ እንደሆኑም ተናግረዋል። የዓለም ምግብ ፕሮግራም የጭነት መኪኖች ትግራይ ክልል ገብተው መቅረታቸውም መተቸት እንዳለበት የጠቀሱት ኤቭስቲ ግኔቫ የተመድ ሰራተኞችን መባረር በተመለከተ አዲስ አበባና ድርጅቱ ልዩነቱን

በውይይት እንዲፈቱ ጠይቀዋል። የተባበሩት መንግስታት ሰራተኞችን ከሀገሪቱ ለማባረር ባለፈው ሳምንት በአዲስ አበባ በተደረገው ውሳኔ አዝነናል። በእርግጥ የኢትዮጵያን አስከፊ ሰብአዊ ቀውስ ለመፍታት የሚጨምረው ነገር የለም። በተመሳሳይ ሁኔታዎቹ ከመጠን በላይ ማግዘፍ እንደማያስፈልግ እንጠይቃለን።

አዲስ አበባ እና የተባበሩት መንግስታት ጽፈት ቤት እርስ በርስ በመከባበር ውይይት ካደረጉ መተማመንን መፍጠር እና አለመግባባቶችን በሰላማዊ መንገድ የእርዳታ ፈላጊውን ህዝብ ፍላጎት መሰረት ባደረገ መልኩ መፍታት ይችላሉ። ይህንንና በዓለም ዙሪያ የሚከሰቱትን ሌሎች መሰል ሁኔታዎችን በተመለከተ ሰብአዊ እርዳታዎች በተመድ ድንጋጌ በዓለም አቀፍ ህግና በብሔራዊ ህጎች መሰረት መከናወን አለባቸው።

አንዲት ሉዓላዊት ሀገር ዓለም አቀፍ ህግን መሰረት በማድረግ የወሰደችው ባሉት እርምጃ ዙሪያ ምክር ቤቱ ስብሰባ መቀመጡ አግራሞት እንደፈጠረባቸው የገለጹት በተመድ የኢትዮጵያ ቋሚ መልእክተኛ አምባሳደር ታዬ አጽቀሥላሴ ውሳኔውን በተመለከተ የኢትዮጵያ መንግስት ማብራሪያ የመስጠት ህጋዊ ግዴታ እንደሌለበት አንስተዋል። ይሁንና ከሀገር እንዲወጡ የተደረጉት የተመድ ሰራተኞች የድርጅቱን የገለልተኝነትና መሰል መርሆች በመጣስ ህወሓትን በመደገፍ የተለያዩ ተግባራትን ሲያከናውኑ መቆየታቸውንና

ይህንንም መንግስት ለተመድ ማሳወቁን አብራርተዋል። ኤክስፐርሽን ወዝ ናት አወር ፕራይመሪ ኮርስ ኦፍ አክሽን ኢን

ማባረር የመጀመሪያ እርምጃ አልነበረም። ስጋታችንን በተመለከተ በብዙ አጋጣሚዎች ለተባበሩት መንግስታት ባለስልጣናት ገልጸናል። ሐምሌ 1 2013 ዓ ም የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር የተባበሩት መንግስታት ድርጅት ሰራተኞች የሚያከናውኗቸውን ማሻሻያ የሚያስፈልጋቸው ትክክል ያልሆነ ተግባራት በዝርዝር በመግለጽ ለድርጅቱ ጽፈት ቤት ደብዳቤ ጽፈዋል። አንዳንድ ግለሰቦችንም ጠርተን ትክክል ያልሆነ ተግባራቸውን እንዲተዉ ብናስጠነቅቃቸውም

ቀጥለውበታል። የአምባሳደሩን ንግግር ተከትሎ ከጉዳዩ ጋር በተያያዘ ከኢትዮጵያ ምንም ደብዳቤ አልደረሰኝም ያሉት አንቶኒዮ ጉተሬዥ ማስረጃ እንዲያቀርቡላቸው አምባሳደር ታዬን ጠይቀዋል። አምባሳደር አንድ ነገር ልጠይቆ ትፈልጋለሁ። ለማንኛውም የተባበሩት መንግሥታት ድርጅት ተቋም

ከተባረሩት ሰራተኞች ለማንኛቸውም በኢትዮጵያ መንግስት የተጻፈ ሰነድ ካለ የሰነዱን ቅሪቅጂ ማግኘት እችላለሁ። ምክንያቱም ስለዚህ ጉዳይ የማውቀው ነገር የለም። ለድርጅቱ ደርሶ እኔ ጋር ያልመጣ ሰነድ ካለ ለመለየትና በድርጅቱ ስለሆነው ለማጣራት ይረዳኛል። ኢትዮጵያ ሰራተኞቹን የማባረር መብት እንደሌላት ጠቅሰው፣ ይህን በማድረግ ዓለም አቀፍ ሕግን መጻረሯንም የተናገሩት አንቶኒዮ ጉተሬዥ በኢትዮጵያ ያለን አንድ አጀንዳ ብቻ ነው። እርሱም የኢትዮጵያ ሕዝብ ነው ፍላጎታችን

የህዝቡ ስቃይ እንዲያበቃ መርዳት ነው። ሌላ ፍላጎት የለንም፣ ሲሉም ተደምጠዋል። ከኢትዮጵያ መንግስት ጋር በትብብር መስራታቸውን እንደሚቀጥሉም ነው የገለጹት። ዋና ጸሐፊውና የሚመሩት ተቋም ለኢትዮጵያ ስለሚያደርጉት ድጋፍ አድናቆታቸውን የገለጹት አምባሳደር ታዬ የተባረሩ ሰራተኞች ጉዳይ በኢትዮጵያ መንግስትና በተመድ መካከል መፈታት ያለበት መሆኑን ጠቅሰው ያሉትን ሰነዶች እንደሚያቀርቡ ቃል ገብተዋል። ስብሰባውም እንደ ወትሮው ሁሉ በምክር ቤቱ የጋራ አቋም ሳይያዝበት ተጠናቋል።

ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲ አባተን ለግሩም ዝግጅቱ አመሰግናለሁ። አድማጮች፣ በተከታዩ ዘገባ ደግሞ ከኒውዮርክ ወደ ድሬዳዋ ነው የምናቀናው። በህክምናው አጠራሩ በእንግሊዝኛው የደንጊ ፌቨር ወይም

ደንጊ ትኩሳት በልማዱ አነጋገር የቆላ ንዳድ በመባል የሚታወቀው በሽታ በድሬዳዋ ከተማ በወረርሽኝ መልክ መከሰቱን የከተማይቱ አስተዳደር አስታውቋል። ወቅቱ በከተማዋ የወባ ደንጊና የቺክንጉያ ወረርሽኞችም በተመሳሳይ የሚቀሰቀሱበት ጊዜ መሆኑ ተነግሯል። አዲስ ቸኮልና ያሰናዳለን።

በድሬዳዋ አስተዳደር የደንጌ በሽታ ወረርሽኝ መከሰቱን የአስተዳደሩ ጤና ቢሮ አስታወቀ። የጤና ቢሮ ኃላፊዋ ወይዘሮ ለምለም በዛብህ ለአሜሪካ ድምጽ እንዳስታወቁት የትኩሳትና መገጣጠሚያ ህመም ያለባቸው ታካሚዎች መብዛታቸውን ተከትሎ በተደረገ የደምናሙና ምርመራ የደንጌ ትኩሳት በሽታ በድሬዳዋ መኖሩ ተረጋግጧል። እንግዲህ በቅርቡ አንድ ሁለት ሶስት ሳምንት ትኩሳት ማመሚያ መገጣጠሚያ ህመም ያላቸው ታካሚዎች በመብዛታቸው ምክንያት እኛ ምናሙና እየሰበሰብን መላክ ጀምረናል

በዛ መሰረት በመጀመሪያ በላክ ነው ናሙና ከሰማኒያ ሰባቱ ናሙና መርመራ ላይ አራት ሰዎች የደንጌ ቫይረስ ህመም እንዳላቸው አረጋግጠናል ማለት ነው። ስለዚህ በዛም ተነስቶ እንግዲህ ለደንጊ አንድ አንድ ፖዘቲቭም ካለ የሚተላለፈው በጣም በፍጥነት ስለሆነ እንደ ወረርሽኝ አይነት ምላሽ ስለሚያስፈልገው በወረርሽኝ ምላሽ የሚያስፈልገውን እየሰጠን ነው። ለህብረተሰባችንም ይሄ እንዲታወቅ አናውንስ አድርገናል። የመከላከያ

መንገዶችን ህብረተሰባችን ከመጀመሪያም ጀምሮ እያሳወቅ እንገኛለን። ምክንያቱም ዝናብን ተከትሎ ሁሌ የገባ ማህበረሰብ በዚህ በሽታ እየተጎዳ የሚገኝ ማህበረሰብ ስለሆነ አስቀድሞ ጥንቃቄ እንዲያደርግ እያስተማረን ነበር። አሁን ደግሞ አጠናክረን እየሰራ ነው። ሕክምናውም እንዲሁ ወጥ በሆነ መንገድ እንዲሰራ ለእያንዳንዱ በሽታዎች ኬዝ ዴፊኒሽን አውጥተን ሕክምናውም ወጥ እንዲሆን እየተሰራ ይገኛል።

በአሁኑ ሰዓት ምን ያህል ህሙማን በደንጊ ትኩሳት እንደተያዙ ትክክለኛ አሃዙ እንደሌላቸው የሚነግሩት ወይዘሮ ለምለም የደንጊ ወረርሽኝ በቀላሉ የሚስፋፋ ከመሆኑ አንጻር በሽታው ያለበት አንድ ሰውም ከተገኘ ወረርሽኝ ይታወጃል ብለዋል። ወረርሽኝን ለመከላከልም በአዲሱ የከተማዋ ከንቲባ ከድር ጀዋር የሚመራ ግብረ ኃይል የተቋቋመ ሲሆን በዛሬው ዕለትም በከንቲባውና የጤና ቢሮ ኃላፊዋ ወይዘሮ ለምለም በዛ የተምራ አስቸኳይ ምክክር መድረክ መካሄዱን ያገኘነው መረጃ ያመለክታል። ባለፉት ሳምንታት በከተማ አስተዳደሩ የደንጊ ትኩሳት መሰል የበሽታ ምልክት ያለባቸው ህሙማን ቁጥር እየተስፋፋ መሆኑ

ከተማዋ መነጋገሪያ ሆኖ ነበር። የድሬዷ ከተማ ለድንበር ቅብር በመሆኗ ወደ ኢትዮጵያ አዳዲስ በሽታዎች መግቢያ ተብለው ከተለዩት መካከል አንዷ ነች። የዛሬ ሁለት ዓመት በተመሳሳይ ጊዜ በድሬዷ ብሎም በሀገሪቱ ለመጀመሪያ ጊዜ የተከሰተው የችኩንጉኒያ ወረርሽኝ 96 ገደማ የከተማዋ ነዋሪዎችን የአልጋ ቁራኝ አድርጎ ነበር። ከችኩንጉኒያ ጋር ተቀራራቢ በሽታ ምልክቶች አሉበት። የደንጌ ትኩሳትም ለመጀመሪያ ጊዜ በኢትዮጵያ የተከሰተው በ2006 ዓ ም በድሬዷ ነበር። ያኔም የበሽታው መንነት ሳይታወቅ የበርካታ ሰዎች ህይወት ካለፈ በኋላ ነበር የበሽታው ናሙና በዓለም

ማዕቀፍ ቤተሙከራ ተመርምሮ ደንጊ መሆኑ የተደረሰበት። ወባ፣ ደንጊና ችኩንጉኒያ በትንኝ የሚተላለፉ በመሆናቸው የአቆር ውሃዎችን ማፋሰስ ያስፈልጋል የሚሉት ወይዘሮ ለምለም ለሁሉም የከተማ ነዋሪዎችም የዛሬ ስድስት ወር የቢንቢ መከላከያ ጎበር ቤት ለቤት በመዞር መሰጠቱን ተናግረዋል። እስከ ሶስት ዓመት ሊያገለግል የሚችለውን አጎበር በአግባቡ በመጠቀምና ፍሳሾችን በማድረቅ በኩል ህብረተሰቡ በሚጠበቅበት ልክ እየተንቀሳቀስ አይደለም ሲሉ ወይዘሮ ለምለም ተችተዋል። ይህ ግን በግንዛቤ ጥረት የመጣ አይደለም፣ ሁሉም በቂ ግንዛቤ ያለው ብለዋል ጤና ቢሮ ኃላፊዋ

አጎበር እንግዲህ በየቤቱ ሲታደል በጣም ብዙ ሪሶርስ አውጥተን የትምህርት ቤት ለቤት የመስጠትንም ስራ ሰርተናል። ከዚህ በፊት ቤት ለቤት አጎበር እንዲደርሳቸው፣ አጎበርን በአግባቡ እንዲጠቀሙ ስራዎች ተሰርተዋል። ግን እንደምታዩት አጎበር የመጠቀም ሁኔታ እስካሁን ድረስ ክፍተት ያለበት ነው። የቤታችን ማለት ነው። ሁለተኛ በየቀበሌው በየጎጡ ሰው በሚኖርበት አካባቢ ተባብሮ አካባቢውን ማጽዳት፣ ፍሳሽን ማደራረግ፣ ዝናብ ወዲያው እንደዘነበ ማዳረግ

ውሃ የሚያቆሩ እቃዎችን ማጥፋት እና ማስወገድ ላይ እንግዲህ ይሄን በደንብ ማህበረሰቡ ታሞም ስላየው ቢምቢን ማጥፋት ወሳኝ መሆኑን ያውቃል። ማህበረሰቦችን አያውቅ ብለን አንሽድን በአሁን ሰዓት ማለት ነው። ስግን ይህን ተከታትሎ ከስር ከስር እርምጃ መውሰድ እና

ማስተካከል እንግዲህ በጋራ የሚሰሩ ስራዎች ስለሆኑ እዛ ላይ አሁንም ክፍት ጥያቄ ነው የምንገኘው። የዝናብ ወቅትን ተከትሎ ወባ፣ ደንጊና ቺኩንጉንያ በከተማ የሚከሰቱ በመሆናቸው አሁንም ቢሆን በሽታው ከዚህ ይበልጥ ሳይስፋፋ አስፈላጊውን ጥንቃቄ እንዲደረግ ነው ወይዘሮ ለምለም የመከሩት። ቢሮቸውም ከሶስት ወር በፊት ጀምሮ ግንዛቤ የማስጨበጥና የጥናትና ምርምር ስራዎችን ጨምሮ አስፈላጊውን ዝግጅት ሲያደርግ ነበር ብለዋል። ከመስከረም ጀምሮ እስከ ህዳር ድረስ ሁሌም የሚከሰቱ እነ ሶስቱ በሽታዎች

የሚታወቁ ስለሆኑ ከሁለት ሶስት ወር በፊት አስቀድመን የቅስቀሳ ስራም ሰርተናል። የማሳወቅ ስራም የጥንቃቄ ስራ እንዲሰሩ ሰፊ ግድት ስናደርግ ቆይተናል። ህክምና ቦታ ላይም በቂ መድኃኒት እንዲኖር እንዲሁ ደግሞ ባለሙያዎችም በቂ እውቀት እንዲኖራቸው ቴክኒካሊ ብቃት እንዲኖራቸው የስልጠና ስራዎች ከድሬዳዋ ዩኒቨርሲቲ ጋርም ደግሞ ሪሰርች የማድረግ የሪሰርች ስራዎችን

ስልጠናዎችን እየሰጠን ቆይተናል። ለህክምና ተቋማት የሚመጡ ታማሚዎች ላይ የደም ናሙናዎችን በመውሰድ የችኩንጉንያና የደንጊ ብቻ ሳይሆን የዚካ ቫይረስ ምርመራም እየተደረገ እንደሆነ ነው ወይዘሮ ለምለም የሚናገሩት። እስካሁን ድረስ በላቲን አሜሪካ በተለይ በብራዚል ብዙዎቹን ያጠቀው የዚካ ቫይረስ በኢትዮጵያ ያልተገኘ ቢሆንም ምርመራው ግን እየተደረገ ነው ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ

አዲስን ለዘገባው አመሰግናለሁ። ተከታዩ ዘገባ ደግሞ ወደ ቡርኪና ፋሶ ይወስደናል። ቡርኪና ፋሶ ውስጥ ታዳጊዎችን ጨምሮ ከአራት መቶ ሰዎች በላይ በሽብር ተጠርጥረው ከተያዙ በኋላ ያለ ፍርድ መቆየታቸው ታውቋል። የአሜሪካ ድምጹ ሄንሪ ዊልኪንስ በህግ አጣብቂኝ ውስጥ የሚገኙትን ታሳሪዎች ቤተሰቦች አነጋግሮ ያጠናቀረውን ዘገባ ሀብታሙ ስዩም እንዲህ ያቀርበዋል። ሀውሪቱ ሲዲቤ ልጇን ጨምሮ ሶስት የስጋ ዘመዶቿ በቡርኪና ፋሶ ጥብቅ እስር ቤት ውስጥ

ላለፉት ሶስት ዓመታት በእስር ውስጥ ይገኛሉ። ለደህንነቷ ሲባል ስሟን የቀየር ነው ሲድቤ ዘመዶቿ ለምን በቁጥጥር ስር እንደዋሉ እስከ ዛሬም እንደማታውቅ ትናገራለች። ቡርኪና ፋሶ በእስላማዊ መንግሥት አልቃይዳና የአካባቢው ሽፍቶች ላይ የዛሬ ሰባት ዓመት ጦርነት ካወጀች ወዲህ ቢያንስ አራት መቶ ሰዎች በሽብር አሊያም በተያያዥ ወንጀሎች ተጠርጥረው በቁጥጥር ስር ውለዋል። አንዳንዶቹ ዕድሜያቸው ከ16 ዓመት በታች የሚገኙ ሕፃናት ናቸው።

ከጎበኘኋቸው አንድ አመት አለፈ። ይሄ ሆነው መጎብኘት የምችልበት መንገድ ስለሌለ ነው። ከሁለት ሳምንት በፊት ወንድሜ ከጎበኛቸው በኋላ በምን ሁኔታ ላይ እንዳሉ ዜናውን አድርሶኛል።

I really need some judicial assistance, a lawyer to follow up their case and free them.

በእውነቱ የሕግ ድጋፍ እፈልጋለሁ። ጉዳያቸውን የሚከታተልና ነፃ የሚያስደርጋቸው ጠበቃ እፈልጋለሁ። በእስር ቤት ውስጥ ቀጠሯቸውን መጠባበቅ ከጀመሩ ረጅም ጊዜ አልፏል። በተመሳሳይ ለደህንነቷ ሲባል ስሟ የተሸሸገው ኩምቧ ባሪ ልጆቿ ካለፍርድ ሂደት ከታሰሩ ሁለት ዓመታት እንዳለፉ ትናገራለች።

ማንባት አላቆምኩም። ለምን እንደታሰሩ ምክንያት አልተሰጠኝም። ባለስልጣናት ልጆቼ ለምን እንደታሰሩና በዚያ እስር ቤት እንደተጣሉ ምክንያቱን እንዳውቅ እንዲረዱኝ እፈልጋለሁ። እድሜ ገፍቷል፣ ስራም የለኝም። ከሚስትና ልጆቻቸው ጋር ነው የምኖረው። እነሱን መመገብ አዳጋች ነው። ባለቤቴም አርጅቷል። በዚህ ሁኔታ በቤት ውስጥ ያለነው ሁሉ እየተሰቃየን ነው

እኛ እንግዲህ እንዶቲ ላይ እንቀዱ እንጂ ሚበለድ በመለቀ ሚውጡ ቱቃበ። ዳውዳ ዲያሎ የቡርኪና በይ ሰብአዊ መብት ተሟጋች ናቸው። እሳቸው አንዳንድ ታሳሪዎች እስከ አምስት ዓመታት ለሚቆይ ጊዜ ፍርድ እንደጠበቁ ይናገራሉ።

እንደ ሰባዊ መብት ጠባቂነታችን ይሄ የቅድመ ፍርድ ችሎት መጠኑን ያለፈ ሆኖ አግኝተነዋል። በሕግ መታረም ያለበት እንግልት ነው። አንድ ሰው ፍርድ እስኪያገኝ ላልተገደበ ጊዜ በእስር ማቆየት አንችልም። ፍትህ የማይገኝ ከሆነ ለበለጠ ግጭትና መግዳደር ይዳርጋል ን

የሽብር ወንጀሎችን እንዴት ማየት እንደሚገባ ለማስገንዘብ በተጠራ ጉባኤ ላይ የሀገሪቱ ፕሬዚደንት ሀገሪቱ የሽብር ወንጀል ተጠርጣሪዎችን መክሰስ እንደምትቀጥል ተናግረዋል። ፕሬዚደንት ሮሽ ካቦሬ የመጀመሪያውን የሽብርተኝነት ክስ በማከናወናችን ደስተኛ ነን

ሁሉንም ማሳሳቢ ሁኔታዎች መረዳቴንና መንግሥት ነገሮችን እንደሚያስተካክል አረጋግጥላችኋለሁ። የበጀት ተግዳሮት እንዳለብን ከግምት ውስጥ ማስገባት አለብን። ይሁንና እስካሁን ያሉትን ለማስፈጸም ጥረት ይደረጋል ነው ያሉት። የሁለቱ ሰዎች የፍርድ ሂደት የመሻሻል ምልክት ቢሆንም

ሌሎች ሂደቶች በምን ፍጥነት ይከተላሉ የሚለው ለወደፊቱ የሚታይ ይሆናል። ሀብታሙ ስዩምን አመሰግናለሁ። ክቡራትና ክቡራን አድማጮችና ተመልካቾቻችን አሁን ወደ ሁለተኛው አጋማሽ ዘልቀናል። ታዲያ ለዚህ ክፍል ቀዳሚ ያደረግነው አፍጋኒስታንንና ዩናይት ስቴትስን የሚመለከት ዘገባ ነው። ወደዚያ ልውሰዳችሁ።

አንድ ከፍተኛ የዩናይትስቴትስ መርማሪ ቡድን ሁለቱንም የዲሞክራቲክና የሪፐብሊካን ፓርቲ አስተዳደሮችን ወይም ባለሥልጣናትን ጥረትና ትኩረት ያገኘው የአፍጋኒስታን ጉዳይ ትልቅ ውድቀትና በትሪሊዮኖች የሚሰላ ዶላሮችን ያስወጣ መሆኑን ለሕግ አውጪዎች ምክር ቤት አባላት ተናገረ። የመርማሪው ባለሙያው ምስክርነት የመጣው የምክር ቤት አባላቱን

ዩናይትድ ስቴትስ በዚህ ዓመት አፍጋኒስታንን ለቃ የወጣችበትን መንገድ ለምን በቀውስ የተመላ እንደነበር መመርመር በያዙበት ወቅት ነው። በምክር ቤቱ የአሜሪካ ድምፅ ዘጋቢ ካትሪን ጂፕሰን ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል።

አፍጋኒስታንን በማስተዳደር ሁለተኛ ወራቸውን ያስቆጠሩት ታሊባኖች ድርቅ፣ የኢኮኖሚ አለመረጋጋትና ያልተቋረጠው ጥቃት ከፊታቸው ተደቅሟል። ይህ ዩናይትድ ስቴትስ በአፍጋኒስታን በ20 ዓመታት ውስጥ ያደረገችው ነገር ከምኔው በፍጥነት ተሸርሽሮ እንደጠፋ ያሳያል።

ለእገዛው በትሪሊዮኖች የሚቆጠር ዶላር የወጣበትን ውጤት ለመመርመር የተቀመጡት ሕግ አውጪዎቹ የምክር ቤት አባላትም በዚህ ሳምንት ከከፍተኛው የመርማሪ አካል የተመለከቱት ገጽታ እጅግ የደበዘዘ ነው። ጆን ሶብኮ የአፍጋኒስታን መልሶ መገንባት ልዩ ተቆጣጣሪ ጄኔራል ናቸው። እንዲህ ይላሉ።

የዩናይት ስቴትስ ባለሥልጣናት የአፍጋንን የፖለቲካ ባህል አልተገነዘቡም። በዚህም የተነሳ በሙስና የተተበተቡ ፖለቲከኞችና ስልጣን አፈላላጊዎች እንዲጎለብቱ አደረጓቸው።

ሶብኮ የተተካኩ የቀጠሉት ሁለቱም የዩናይትድ ስቴትስ የዲሞክራቲክና የሪፐብሊካን አስተዳደሮች ሁልጊዜም አፍጋኒስታንን መልሶ የመገንባቱ ስኬት እየተቃረበ ነው ቢሉም ለሁለት አስርት ዓመታት የተደረገው ጥረት ሀብት በልቶ ቀርቷል። ተቆጣጣሪው ጆን ሶብኮ ይህንን ሲገልጹ የማይታዩ መናፍስት ወታደሮች፣ የማይታዩ መናፍስት ፖሊሶች

እዚያ በቦታው በአካል በሌሉ ሰዎች ስም የአፍጋኒስታን መንግስት ሲመሠረት አይተናል። የሶብኮ ምስክርነት የመጣው የዩናይትድ ስቴትስ ህግ አውጪዎች የባይደን አስተዳደር ከአፍጋኒስታን ለቆ የወጣበትን መንገድ በሚመረምሩበት ወቅት ነው። የሪፐብሊካን ምክር ቤት አባል ማይክል መኩል እንዲህ ይላሉ። ፕሬዚዳንት ባይደን እና ባለሥልጣኖቻቸው ይደግፉ የነበሩት በአፍጋኒስታን ያለው አማራጭ ሁለት ብቻ እንደሆነ አድርገው ነበር።

አንደኛው በዚህ በደምና በቀውስ በተሞላው መንገድ ሙሉ ለሙሉ ለቆ መውጣት ወይም በአስር ሺዎች የሚቆጠሩ ወታደሮችን ላልተወሰነ ጊዜ ዝም ብሎ በቦታው መተው። እኔ ግን ከመነሻውም ይህ ጨርሶ ትክክለኛ አማራጭ አልነበረም ብዬ አምናለሁ። በመጀመሪያ ፕሬዚዳንቱ የጸረ ሽብሩን ስራ ብቻ የሚቆጣጠር ትንሽ ኃይል እንዲያስቀሩ በከፍተኛ ጄኔራሎቻቸው የተነገራቸውን ምክር መስማት ነበረባቸው።

ይሁን እንጂ ዴሞክራቶቹ ፕሬዚደንት ባይደን ጨርሶ የማይቻለውን ችግር ከሳቸው በፊት ከነበሩት አስተዳደር የወረሱት መሆኑን በመግለጽ ይከራከራሉ። የተወካዮቹ ምክር ቤት የውጭ ጉዳይ ኮሚቴ ሊቀመንበር ግሬግ ሚክስ አንዱ ናቸው። ፕሬዚዳንት ትራምፕ እና የውጭ ጉዳይ ሚኒስትራቸው ፓምፒዮ ከታሊባን ጋር ያደረጉት ስምምነት በዚህ የበጋ ወቅት ለተፈጸመው የተዝረከረቀ አወጣጥ በቀጥታ አስተዋጽኦ አድርጓል።

አንድ ተንታኝ በሺዎች የሚቆጠሩ የአፍጋን ረዳቶች ወደ ኋላ የቀሩበትና 13 የዩናይትድ ስቴትስ ወታደሮች የሞቱበትን የአወጣጡን ቀውስ ከመከሰቱ በፊት የባይደን አስተዳደር ሊያደርግ የሚችለው አማራጭ ነበረው ይላሉ። ይህን የሚሉት ከብሩኪንግ ተቋም ማይክ ኦሃንሎን ናቸው። በዚያ ላይ ደግሞ ታሊባን ከአሽራፍ ጋኒ መንግሥት ጋር ስልጣን ለመጋራት ጨርሶ ሊደራደር አልፈለገም።

ይህ እንደ አውሮፓውያን የዘመን አቆጣጠር መጋቢት 29 2020 ከፕሬዚዳንት ትራምፕ አስተዳደር ጋር የተደረሰበት ስምምነት የተጣሰበት ሌላኛው ማሳያ ነው። ስለዚህ እንደሚመስለኝ ፕሬዚዳንት ባይደንም ለታሊባኖች ስሙ ለስምምነቱ እየተገዛቸው አይደለም፣ ስለዚህ እኔም አላከብረውም ማለት የሚችሉበት እድሉ ነበራቸው።

አሁን ማድረግ የምንችለው የሰላሙ ንግግር ተግባራዊ ሊሆን ወደሚችልበትን እንምጣ። ለምሳሌም ስልጣን መጋራት የሚቻልበት መንገድ ካለ እናድርገው። ስለዚህም ያን በመቀበል ተግባራዊ ሊሆን የሚችልበትን መንገድ ካለ ዩናይትድ ስቴትስ ለቃ መውጣት የሚችልበትን መንገድ ማመቻቸት እንችላለን ማለት ይቻል ነበር።

ሰባት የሪፐብሊካን ሴነተሮች በዚህ ሳምንት መጀመሪያ ላይ ልዩ መርማሪ ተቋቁሞ የባይደን አስተዳደር ከአፍጋኒስታን የወጣበትን መንገድ እንዲመረምር የሚያዘውን ረቂቅ ሕግ ማስተዋወቃቸው ይታወሳል።

አመሰግናለሁ ደረጀ ክቡራትና ክቡራን አድማጮቻችን የምትከታተሉት ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ ከአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው ተከታዩ ዘገባ ወደ ባህር ዳር ያሻግረናል የኮሮና ቫይረስ ወረርሽኝና የሰሜን ኢትዮጵያ ጦርነት የአማራ ክልል የቱሪዝም ዘርፍን እንደጎዳው የክልሉ ባህልና ቱሪዝም ቢሮ አስታወቀ በዚህም ሳቢያ ከዚህ ቀደም ያገኘ የነበረውን ሁለት ቢሊዮን ብር

ማጣቱን የቱሪዝም ልማት ዲሬክተሩ አቶ መልካሙ አደመ ገልጠዋል። ከቱሪዝም ፍሰት ተጠቃሚ የሆኑ የህብረተሰብ ክፍሎችም ችግር ላይ ናቸው ነው ያሉት። አስቴር ምስጋናው ናት የተከታተለችው።

የባህር ዳር ከተማ የሀገር ውስጥም ሆነ የውጭ ሀገር ጎብኚዎች የሚበዙባት ከተማ ናት። የጣና ሐይቅ ዳርቻን ይዘው በተሰሩ ሆቴሎች ይህ ወቅት የቱሪስት መናኸሪያ እንደነበር የኩሪፍቱ ሪዞርት ና ስፓ ባህር ዳር ዋና ስራ አስኪያጅ አቶ ዳንኤል አባተ ይናገራሉ። ሀገራችን ካሏት የቱሪስት መዳረሻ ቦታዎች አንዷ ነች። የቱሪስት ፍሰቱም አሁን ወቅታዊ ባለው የፖለቲካ አለመረጋጋት እንዲሁም ደግሞ

ከዓለም አቀፍ የኮሮና በሽታ ጋር ተያይዞ የቱሪስት ፍሰቱ ከዚህ በፊት እንደነበረው አይደለም። አሁን ያለው ወቅታዊ ሁኔታ ትንሽ የሎካል የተወሰነ ሎካል ኮሚኒቲ የሎካል ቱሪስት ፍሰቶች

በኢትዮጵያ በስፋቱ አንደኛ በሆነው የጣና ሐይቅ ላይ የሚገኙ ገዳማትን ገዳማትንና አብያተ ክርስቲያናትን ያስጎበኙ የነበሩ ጀልባዎች ዛሬ በደንበኛ ጦት ያለ ስራ መቀመጣቸውን የጀልባ ቀዛፊው ወንደሰን አለሙ ይናገራል። የቱሪስት ፍሰቱ አሁን እንደምታዩት በጣም ቀንሷል። በፊት ላይ ፈረንጆች የሚመጡ ነበር። በእነሱ ነው የሚስተዳደረው። አሁን ላይ ግን በጣም ቀንሷል እንደምታዩት። አሁን ተራ ነው። መቶ ሀያ ጀልባ ከኛ ማህበር ውስጥ አለ

ከነዛ ውስጥ በሳምንት አንዴ ነው የሚደርሰን። አሁን እኔ የሚከፈለኝ ሁለት ሺህ ብር ነው። የቤት ክራይ አንድ ሺህ አምስት መቶ ከፍላለሁ። በፊት ላይ ፈረንጆችም ይመጣሉ

ቲፑም ለራሱ በጣም አስደሳች ነበር። ሁለት ሺህ ብር ከፈለና፣ ኦልሞስት ስራ ባለ ሰዓት እስከ ስምንት ሺህ ብር እስከ አስር ሺህ ብር በወር እንሰራ ነበር። አሁን ላይ ያለው ግን ምንም በቃ ደሞዛችን ነው። ደሞዛችን ስኪለር ስለ ራሱ በጣም ሶፍላል ነው። በባህል አልባሳት ንግድ ዘርፍ የተሰማራችሁ ወጣት ህይወት በከተማው ለስራም ሆነ ለመዝናናት እግሩ ባህር ዳርን የረገጠ ቱሪስት

በእነዚህ ሱቆች የአካባቢ መገለጫ ባህላዊ ቁርስም ሆነ አልባሳት ሳይሸምት አይሄድም ነበር ትላለች። እንግዶች ጋር ነው የምንሰራው ብዙ ጊዜ ከተለያየ ሀገር ውስጥ ከሀገር ውጭ ያሉ እንግዶች ጋር ነው የምንሰራው። እነሱ ደግሞ አሁን ምንም አይነት እንቅስቃሴ

ለወትረው የመስቀል በዓል ሲከበር የሀገር ውስጥም ሆነ የውጭ ሀገር ጎብኚዎች የሚታደሙበት እንደነበር እና ዘንድሮ በዓሉ መቀዛቀዙን ታዳሚው ተናግራለች። የቱሪስት ፍሰቱ እንደምናየው የለም

ዛሬ ብቻ አይደለም፣ ቆይቷል። ቢያንስ አራት አምስት ዓመት ጀምሮ ቀንሷል። ምክንያቱም የሀገራችን ያለችበት የሰላም ይጸጣ ችግር ምክንያት በዛ ምክንያት ነው። ቱሪስቶች መቀመስ ብሎ የሚገምተው ያው እንደምታየው የለም። በአብዛኛው አንድ ሰ ብቻ ነው። ከዛ ችግር የለም። የሀገራችን ሁኔታ ስለሚያሰባ በዛ ምክንያት ነው።

የአማራ ክልል የቱሪዝም ልማት ዳይሬክተር አቶ መልካሙ አደመ ለዚህ ምክንያቱ የኮሮና ቫይረስ ወረርሽኝና የሰሜኑ የኢትዮጵያ ሰላም ማጣት እንደሆነ ይናገራሉ። ክልሉ ዋና ዋና የቱሪስት መዳረሻ የምንላቸው ባህር ዳር፣ ጎንደር፣ ላሊበላ፣ ደባርቅ፣ እነዚህ በዋናነት የሚጠቀሱ ናቸው። በአመት ውስጥ የአገር ውስጥ ቱሪስቱ እንኳ ብንወስድ እስከ 12 ሚሊዮን ድረስ ቱሪስት የሚንቀሳቀስበት ነበረ። በውጭ ሀገር ቱሪስትም እንደዚሁ እስከ 200 ሺህ ድረስ ቱሪስቶች በተለይ

ዋና ዋና መዳረሻዎች አካባቢ ተገኝተው የተለያዩ ቦታዎችን እየጎበኙ የሚመለሱበት ሁኔታ ነበር። ነገር ግን የኮቪድ ወረርሽን ከተከሰተ በኋላ ማለት ይቻላል በውጭ ሀገር ቱሪስቱ ላይ ከፍተኛ የሆነ ተጽዕኖ ነበረው። ከ200 ሺህ የነበረው ወደ እንግዲህ እስከ 40 ሺህ ድረስ እስከ 50 ሺህ ድረስ ወርታቸው የወረደበት ነበረ። አሁን ደግሞ ሰሜኑ ክፍል በተነሳው የጸጥታ ችግር ምክንያት ቶታሊ የውጭ ሀገር ቱሪስቱ ቁሟል ማለት ይቻላል ማለት ነው።

ያ በጠቅላላ እስከ ሁለት ቢሊዮን ብር ድረስ የሚገኝ ገቢ ነው። እንግዲህ አሁን እየተቋረጡ በአማራ ክልል ጦርነት እየተካሄደባቸው ባሉ አካባቢዎች በህወት ታጣቂዎች ቤተክርስቲያናት መውደማቸውን እና ቅርሶች መዘረፋቸውን የባህልና ቱሪዝም ምክትል ቢሮ ኃላፊ ዶክተር አበበ ባዬ በቅርቡ በሰጡት መግለጫ ጠቁመው ነበር። ወደ ክልል ከገባ በኋላ ቤተክርስቲያኖችን

አውድሟል አጥፍተዋል ከዚህ አንጻር በክልላችን አጠቃላይ ከሀያ ሶስት በላይ የሃይማኖት ተቋማት ጉዳት ደርሶባቸዋል አንዳንዶቹ በቋሚ ቅርስነት የተመዘገቡ ናቸው አንዳንዶቹ ያልተመዘገቡ ናቸው በአጠቃላይ በክልሉ በዚህ በደቡብ ጎንደር ማለት ነው ከአራት ነጥብ ሁለት ሚሊዮን ብር በላይ የሚጠጋ የገንዘብ እንዲወድም

በአማራ ክልል በዓለም ቅርስነት የተመዘገበውን የላሊበላ ውቅር አብያተ ክርስቲያናትን ጨምሮ በሰሜኑ የሀገሪቱ ክፍል ያሉ የቱሪስት መስህብ በአሁኑ ሰዓት በህዋያን የተያዙ አካባቢዎች ያሉ ቅርሶች እንደሚያሳስባቸው አቶ መልካሙ አክለው ተናግረዋል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ባህርዳር።

አመሰግናለሁ አስቴር። አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ለተከታዩ ዝግጅት ወደ እዚያው አዲስ አበባ እንቆያለን።

የአንጎልና ህብለ ሰረሰር ጤና መቃወስ በሚያስከትለውና በተለምዶም የእብድ ውሻ በሽታ በሚል መጠሪያ የሚታወቀው የበሽታ አይነት፣ ኢትዮጵያ ውስጥ ወይም ኢትዮጵያ በአፍሪካ ከፍተኛ ቁጥር ያለው ሞት የሚዘገብባት ሀገር ናት ሲል ብሔራዊ የህብረተሰብ ጤና ኢንስቲትዩት አመልክቷል። ባለቤት የሌላቸው ውሾች ቁጥር መበራከት ለበሽታው መስፋፋት ምክንያት መሆኑን ተገልጧል። ገልሞ ዳዊት ነው ያጠናቀረው።

ረቢስ በ150 ሀገሮች የተንሰራፋ ብርቱ የጤና ችግር መሆኑን የዓለም አቀፍ የጤና ድርጅት አስታውቀዋል። በሽታው ኢትዮጵያ ውስጥ በአመት ከ2700 በላይ ሰው ለሞት እንደሚዳረግ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ተመራማሪው ዶክተር ይመር ሙሉጌታ ለቪኦኤ ገልጸዋል። በሽቱን ዲፋይን ስናደርግ በጣም ፋታል ወይም ገዳይ ምልክቱን ካሳዩ በኋላ መመለስ የማንችልበት ገዳይ በሽታ 100 ፐርሰንት ገዳይ

ከሌሎች በሽታ ትንሽ ለየት የሚያደርገው ገዳይ በሽታ በመሆኑ፣ ሁለተኛ ደግሞ ብዙ ስፒሺሶችን ከሰው ባስተ ሰው ብቻ አይደለም ከሰው ውጪ ሌሎች እንስሳትንም የሚያጠቃ። አሁን ውሾቹም እየሞቱ ነው። ወደ ሰው የሚያስተላልፉት ሌሎች እንስሳት አካባቢ ላይ ኢቨን ዋይልድ የቤት እንስሳት ብቻ አይደለም፣ ከዛ ውጪ ያሉትን ያጠቃል። በዋናነት ይሄ የዱር አራዊት ላይ ቀበሮች አካባቢ ላይ ሌሊት ወፍ ላይ ነው።

ይሄ እነሱ ላይ ያለ በሽታ ነው። በረቢስ ምክንያት ይሞታል እየተባለ የሚነገረው ቁጥር ከእውነተኛ አሀዝ በእጅጉ ያነሰ እንደሆነ ዶክተር ይመር ይናገራሉ። አሁን ስቲሜት ስናደርግ ሁለት ሺ ሰባት መቶ እንደሚሞት ነው። አሁን እሱ መረጃ እኔ ያንሳል የሚል እንደ ባለሙያ እንደ ዘርፉ ባለሙያ ከሁለት ሺ ሰባት መቶ ያልፋል የሚል ለምንድን ነው አሁንም ቢሆን ከዛ የሚያልፈው

ኮሚኒቲ ውስጥ የሚቀር ሪፖርት ሲስተም ውስጥ የማይገባ ብዙ ሪጂኖች ላይ የችግሩ በጣም ገፍቶ የመጣ ስለሆነ ሪፖርት እኛ ባለን ሪፖርት ነው እንጂ ሪፖርት ውስጥ ያልተካተቱ ብዙ ወንትኖች ስላሉ 2700 የሪፖርት የመጣ ኦልሬዲ ያለን ከዛ ያልፋል የሚል እና በጣም ይሄ የሚያሳየን ምንድን ነው፣ አሌርት ያደርገናል።

በሽታው ከሐምሌ እስከ መስከረም ባሉት የክረምት ወራት እያገረሸ እንደሚበዛ የሚገልጸው የሕብረሰብ ጤና ኢንስቲትዩት ረቢስ በሁሉም የአገሪቱ አካባቢዎች ቢከሰትም በተለይ በትግራይና በአማራ ክልሎች ተስፋፍቶ እንደሚገኝ ይናገራል። የውሻ በሽታ የሚባለው ረቢስን የሚያስከትለው ደቂቅ ዋስ ወይም ቫይረስ የሚጎዳው ሰውን ብቻ ሳይሆን እንስሳትንም እንደሚገድል በግብርና ሚኒስቴር የእንስሳትና

የማህበረሰብ ጤና ዘርፍ ዲሬክተር ዶክተር ሲሳይ ጌታቸው አመልክተዋል። በነገራችን ላይ የውሻ እብደት በሽታ ወይ ደግሞ ረቢስ የምንለው በእንግሊዘኛው ሕክምና የሌለው በሽታ መካከል አንዱ ነው። ያ አንዴ ውሻ የሚሆን ሌሎች እንስሳቶች ሰውን ጭምር ከተለከፈ የመዳን ፕሮባብሊቲው በጣም የቀነሰ ነው

ኦልሞስት የለም ማለት ይቻላል። ይሁን እንጂ በእንስሳቱ ላይ ከወሰደን ምንም ሕክምና የሚታወቅ ሕክምና በቶሎ ቢታወቅ ራሱ የለም። ስለዚህ ያ እንስሳ ወደ ሞት ነው እንዲሄድ የሚጠበቀው ማለት ነው። ለበሽታው ተገቢ ትኩረት ባለመሰጠቱ በእንስሳት ላይ የሚደርሰው ጉዳት መጠን በውል እንደማይታወቅ ዶክተር ሴሳይ ገልጸዋል።

ለረቢስ መከላከያ አገልግሎት ላይ ካሉት ሁለት ክትባቶች አንዱ ኢትዮጵያ ውስጥ እንደሚመረት የህብረተሰብ ጤና ኢንስቲትዩቱ ዶክተር ይመር ሙሉጌታ ይናገራሉ። ነርቭ ትሹ ቫክሲን ተብሎ ኦልሞስት እዚህ ጋር ይመረታል። ከተመረተ በኋላ ለኮሚኒቲ ዲስትሪቡት ይደረጋል። ዲስትሪቡት ከተደረገ ስፔሻ የዚህ አታችድ የሆኑ ጤና ጣቦች አሉ። እያንዳንዱ በሀገሪቱ ላይ ብቸኛ ስለሆነች ነው እና

በጣም ብዙ ይመረታል ግን ብቸኛ አቅራቢ ሌላ የሚያግዝ እንትን ስለሌለ ብዙዎቹ እንደውም ይጥረት ገጠመ። ይጥረት አንዱ ፋክተርም ስለሆነ ነው እኛ እየተቸገረን ያለ ነው። ይጥረት ገጠመ በሚል ተቸገርን እና ይሄም እንዴት ነው ጥሩ ቫክሲን ነው። ግን ወደዛኛው እመጣለሁ። ከዛኛው ጋር ኮምፔር ስናደረግ ያኛው ሌቴስት ነው፣ ሞር ፖቴንት ነው። ሁለተኛ ደግሞ በጣም ሴፍ ነው።

የበሽታውን ስርጭት መከታተያ ላብራቶሪዎች መቀሌ፣ ባህር ዳርና አዲስ አበባ ውስጥ አገልግሎት እየሰጡ ሲሆን በቅርቡም ሀዋሳና ነቀምቴ ላይ ተጨማሪ ቤተ ሙከራዎች እንደሚከፈቱ ተገልጸዋል። አሁን ያለው አሳሳቢ ችግር ኢትዮጵያ ለ110 ሚሊዮን ሕዝቧ ያላት የክትባት ማብረቻ አንድ ብቻ መሆኑ እንደሆነ የሚናገሩት ዶክተር እመር

በሽታውን ለመቆጣጠር የማህበረሰቡን እውቀት ለመገንባት ቀዳሚ ከፍተኛ ትኩረት ሊሰጠው እንደሚገባ አሳስበዋል። በሽታው በ2030 ዓ ም በመላው ዓለም እንዲጠፋ የዓለም የጤና ድርጅት ከአጋሮቹ ጋር እየሰራ መሆኑን የግብርና ሚኒስቴሩ ዶክተር ሲሳይ ጌታቸው ገልጸዋል። ረቢስ በ150 አገሮች የተንሰራፋ ብርቱ የጤና ችግር መሆኑን የዓለም አቀፍ የጤና ድርጅት አስታውቀዋል። በሽታው ኢትዮጵያ ውስጥ በአመት ከ2700 በላይ ሰው ለሞት እንደሚዳረግ

የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ተመራማሪው ዶክተር ይመር ሙሉጌታ አመሰግናለሁ። ገልሞ ለዝግጅት አድማጮች እዚህ ግድም በሙዚቃ ፋታ እንወስዳለን። ወዲሁም የሳምንቱ መገባደጃ የተቃረበ ነው። እኛም ስርጭታችን ለማገባደድ ጥቂት ዝግጅቶች ናቸው የቀሩን ህብስት ጥሩ ነናት በፈጠረ እያለች የምትጫወትልን

We'll be right <laughs> back.

I'm going to go to the

ዘና እንዳላችሁ ተስፋ አድርጋለሁ። በህብስ ጥርነት በፈጠርህ አድማጮቻችን፣ የስርጭታችን መገባደጃ ቢቃረብም ታዲያ የሳምንታዊው የመጨረሻው ዝግጅታችን ሳምንታዊ ቅንብር ተፈጥሮና አካባቢ ነው።

በዓለም ዙሪያና በባህር እንዲሁም በውቅያኖስ ጠረፎች አካባቢ የሚገኙ አገሮች በአየር ንብረት ለውጥ ሳቢያ ከሚከሰት ከፍተኛ የሆነ ማዕበል ለመጠበቅ የተለያዩ የመከላከያ ስራዎችን በመስራት ላይ ናቸው። በዩናይት ስቴትስም በተለያዩ ጊዜያት የሚነሱ ወጀቦችና ማዕበሎች አስከፊ አደጋዎችን አድርሰዋል። ይህን መሰል አደጋዎች ከመከሰታቸው አስቀድሞ ለመከላከል የተፈጥሮ

መከላከያዎችን ማበጀት የውሃ ከፍታ መጠኑን የሚለኩ መጠቆሚያዎችን መግጠም፣ የመሳሰሉ ስራዎችም እየተሰሩ መሆናቸው ነው የተዘገበው። ቬሮኒካ ኤግሌሲያስ ያጠናቀረችውን የዚህን ዘገባ ዝርዝር ኤደን ገረመው እንዲህ አሰናድተዋለች።

በቨርጂኒያ በሚገኘው ኖርፎልክ ከተማ በዩናይትድ ስቴትስ ከፍተኛ የሆነ የባህር ጠረር ካለባቸው ቦታዎች ሁሉ ሁለተኛው ነው። ከፍተኛ በሆነው የባህሩ ወጀብ መጨመርም የባህሩን ዳርቻ መልክ እየቀየረው ይገኛል። ይህ ሁሉ ታዲያ በሰዎች ምክንያት በተፈጠረ የአየር ንብረት ለውጥ ምክንያት የመጣ ነው። በአካባቢው በአሁኑ ሰዓት በዝተው የሚታዩ ጨዋማ የረግረግ ውስጥ ሳሮችም እየጨመረ የመጣው ወጀብ ከሌላ ቦታ ያመጣቸው ሲሆኑ ከሚገባው በላይ በዝተዋል። የሚጥለው ከባድና ተደጋጋሚ ዝናብ

የአካባቢ ነዋሪ እንደሆኑት ወይዘሮ ኒና ኦላንደር ያሉ ሰዎችን ቤታቸው ሙሉ ለሙሉ ተነስቶ ወደ ሌላ ቦታ እንዲጓጓዝላቸው ከፌዴራል መንግስት ገንዘብ እንዲጠይቁ አድርጓቸዋል። ቤታችንን ለማስነሳት የግንባታ ባለሙያው አራት መቶ ሀምሳ ሺ ዶላር እንደሚፈጅ ገምቶልናል። ከዛ ከቤታችን ውጭ ተከራይተንም ቢሆን እየኖርን የቤቱ እዳ ደግሞ መክፈል ይኖርብናል።

ይሄ እንግዲህ አንድ ቤትን ለማንቀሳቀስ የተጠራ ዋጋ ነው። ባለፈው ነሐሴ ወር ፕሬዚዳንት ጆ ባይደን በአየር ንብረት ለውጥ የሚከሰት አደጋን ለመቀነስ የሶስት ነጥብ አምስት ቢሊዮን ዶላር በጀት ለቀዋል። ይህም ለፌዴራል የድንገተኛ ጉዳዮች ስራ አስኪያሽ ተቋም ያልታሰበ ገንዘብ ሆኗል። ትሬቨር መከሌ በብሔራዊ የውቅያኖስና ከባቢ አየር አስተዳደር ውስጥ ሳይንቲስት ናቸው።

በፌዴራል የድንገተኛ ጉዳዮች አስተዳደርና በሰራዊቱ በኩል የጠረፍ መሠረተ ልማቶችን መምራት ለማስቻል እንዲሁም የፌዴራል ከፍተኛ አውራ ጎዳናዎችን ለወደፊቱ ደህንነታቸውን ለማስጠበቅ ከፍተኛ የሆነ መዋለ ንዋይ ይፈሰዋል። የባህር ወጀብ ከፍታ መጨመር የዩናይትድ ስቴትስ ብቻ ሳይሆን የመላው ዓለም ስጋት ነው። ናዲያ ቪኖጋርዶቫ ሺፈር በናሳ ውስጥ ሳይንቲስት ናቸው።

ደቡብ ምስራቅ እስያ የባህር ጠለል ጽንፍ የታየባት ሀገር ናት። በዛ ያለው የውቅያኖስ ዙረት የበረዶና የመሬት ተለዋዋጭነት እንዲሁም በሰዎች እንቅስቃሴ የተፈጠረ የመሬት ቅርጽ ነው።

በዚህ ባለፈው ክረምትም አውሮፓና ቻይና ታሪካዊ የሆነ ጎርፍን አስተናግደዋል። ለዚህ ሁሉ ታዲያ ሳይንቲስቶች ተጠያቂ የሚያደርጉት የአየር ንብረት ለውጥን ነው። በኖርፎርክ ቨርጂኒያ የባህር ሳይንስ ኢንስቲትዩት ባልደረባ የሆኑት ድሬክ ሎፍቲስ የአካባቢውን ነዋሪዎች የባህሩ ውሃ ሲጨምር የሚያስጠነቅቁ በሀምሳ ጠቋሚ መሳሪያዎች የታገዙት ቴክኖሎጂዎችን እየገጠሙ ይገኛሉ። ከውሃ ጠለል በላይ በድልድዩ ላይ ያለውን የውሃ መውረጃ ነው የሚለኩት። የመረጃውን ዋጋ ለመቀ

ለማነስም ከሳተላይት ይልቅ የሞባይል ኢንተርኔት ይጠቀማሉ። ከተማዋ ከዚህ በተጨማሪም ትላልቅ የውሃ ፓምፖችን፣ የተሻሻሉ የማዕበል ውሃ መቆጣጠሪያ ስርዓትንና ከብረትና ከኮንክሪት በጠንካራው የተበጁ የጎርፍ ግንቦችንም እየገነባች ትገኛለች። ከዚህ በተጨማሪም 112 ሚሊዮን ዶላር በሚያወጣ መርሃ ግብር ታሪካዊ የሆኑ የከተማዋ መንደሮች ጉዳት እንዳይደርስባቸው እየተሰራ ይገኛል። ካይል ስፔንሰር የከተማዋ የመልሶ መቋቋም ምክትል ኃላፊ ናቸው።

ከሸክላ የተሠራ እርከን መሳይ የውሃ መከለያ እያበጀን ነው። ከአመድና ከአፈር ነው የሚዘጋጀው። ከዚያም በላዩና በዙሪያው ዛፍና ሳር ይተከልበታል። በዛፎቹ ዙሪያም መሸርሸርን ለመከላከል ድንጋይ እናደርግበታለን።

ይህን መሰል ግንባታዎች ታዲያ የአካባቢው ነዋሪ በሆኑት በቴሪ ዌድ መኖሪያ ቤት አካባቢ ዕለት ዕለት ጩኸት እንዲበረታ አድርገዋል። ከዚህ ቀደም የነበረው ማዕበል የቴሪ ቤትን ጀርባ በጎርፍ አጥለቅልቆት ነበር። የነበራቸው የመድህን ሽፋን ደግሞ ግማሹን ብቻ ነው ሊከፍላቸው የቻለው። ስለዚህ ቴሪ የወደፊቱን ተስፋ ያደርጋሉ።

ትልቁን ምስል ከተመለከትን መልሱ አዎ አካባቢው የተሻለ ይሆናል የሚለው ነው። ነገር ግን ይሄ ሁሉ ጩኸት በአካባቢው ያለው የቤት ዋጋ እንዲያሽቆለቁል አድርጎታል። ነገር ግን ደግሞ እነሱ ስራቸውን ሲጨርሱ አካባቢው የበለጠ ለኑሮ የተመቸ ይሆናል።

የአየር ንብረት ለውጥ እጅግ የከፋ ሁኔታ ላይ በመድረሱ ተፈጥሮ፣ ቴክኖሎጂ እንዲሁም ግንብ መገንባቱ ብቻውን በቂ ላይሆን ይችላል። ዋረን ጆ ሪጀር የኤልዛቤት ወንዝ ፕሮጀክት በተሰኘ ለትርፍ ያልተቋቋመ ተቋም ውስጥ ባልደረባ ናቸው። ወደፊቱ ከዚህ ከጠረፉ ራቅ እያሉ ወደ ከፍታ መውጣት ሳይኖርብን አይቀርም፣ ምክንያቱም አንዳንድ ሰዎች ረባዳው ውስጥ ስላሉ ወጀቡን ሊቋቋሙት አይችሉም። ስለዚህ በቀጣዮቹ ሃምሳ ዓመታት ደግሞ

ይህም መቀበልና ከፍ ማለት ይኖርብናል።

በተባበሩት መንግስታት ድርጅት ውስጥ የመንግስታቱ ሀገራት በአየር ንብረት ለውጥ ዙሪያ በቅርቡ ባወጡት ሪፖርት እንደሚያመላክተው የምንኖርባት ፕላኔት ኮድሬድ ወይም ደግሞ ቀይ መስመር ውስጥ ገብታለች። ይህም የመቶ አመት የባህር ጠለል ከፍታዎች በተደጋጋሚ ቶሎ ቶሎ እንደሚከሰቱ የሚያስጠነቅቅ ነው። በዚህ ደግሞ ዝቅተኛ ገቢ ያላቸው ሀገራት አስከፊ ሁኔታ የሚጎዱ ቢሆንም ማንም ግን አያመልጥም። ፕሮፌሰር ሚካኤል ኦፕን ሄመር ስለ ሪፖርቱ እንዲህ ይላሉ።

የበለጸጉት ሀገራት ችግሩን ያመልጡታል ማለት አይደለም። ነገር ግን አቅሙ ስላላቸው ግንቦችን እየገነቡና ሌሎች ነገሮችን እያደረጉ ችግሩን ማዘግየት ይችላሉ ማለት ነው። ስለዚህ በአየር ንብረት ለውጥ ምክንያት ሕይወታቸውን እያጡ ያሉ ሰዎችን ሕይወት ለመጠበቅ የማላመድ እንዲሁም ወደ ከባቢ አየር የሚለቀቁ ጋዞችን መጠን ልቀት ለመቆጣጠር መጣር አለብን ማለት ነው።

ዩናይትድ ስቴትስ በመጪው 2030 ዓመተ ምህረት የግሪንሃውስ የካርቦን ዳይኦክሳይድ ልቀቱን በግማሽ ለመቀነስ ቃል ገብታለች። በመጪው ኅዳር በስኮትላንድ ግላስኮ በሚደረገው ስብሰባ ላይም ሌሎች ተጨማሪ መልሶች ይፈለጋሉ። ነገር ግን በባህር ዳርቻ ለሚኖሩ የዓለም ማኅበረሰቦች የውሃው መጠን ከፍ ማለት ጊዜው እየሮጠ መሆኑን ያሳያል።

አመሰግናለሁ። ሄደን አድማጮች ስርጭታችንን ወደ ማገባደዱ ተቃርበናል። ለማስታወስ የራዲዮ በቴሌቪዥን ፕሮግራማችንም በሳተላይት ለምትከታተሉ አድማጭ ተመልካቶቻችን በኢትዮ ሳተላይት ታገኙናላችሁ። በድረገጻችን በፌስቡክና ኢንስታግራምም ታገኙናላችሁ። እንግዲህ አዲሱም ፕሮግራማችንን ተከታትላችሁ ያያችሁትን፣ የተመለከታችሁትን አስተያየቶቻችሁን ብታደርሱን እናስተናግዳለን።

ስርጭታችን እንዳልኩት ልናገባድድ ነው። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22፣ በ25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በኢትዮ ሰዓት በየቀኑ ከምሽቱ ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን ፕሮግራም እዚህ ላይ ያበቃ። አስተናገድኳችሁ፣ አሉላ ከበደ፣ አቀናባሪ ንጉሥ ታምሬ፣ የዕለቱ ዋና አዘጋጅ ጽዮን ግርማ እንዲሁም ከተቀሩ ባልደረቦቻችን ጋር በዚሁ ይሰናብታለሁ። ነገ ዓርብ ከምሽቱ ሰዓት ላይ እንገናኝ። ሰላም፣ ደህና አደሩ